ለመጀመሪያ ጊዜ ከአዲስ አበባ 112 መንገደኞችን አሳፍሮ ቺካጎ ኦሄር አየር ማረፊያ የደረሰውን የኢትዮጵያን አውሮፕላን ለመቀበል በርካታ ኢትዮጵያውያን ተገኝተው ነበር። ማይክ ሬኖ፣ በኢትዮጵያ የአሜሪካ ኤምባሲ አምባሳደር ከአዲስ አበባ አዲሱን በረራ አጅበው ከመጡት ባለስልጣናት መካከል አንዱ ናቸው። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ዩናይትድ ስቴትስ ግዛቶች ቀድሞ ከሚያደርጋቸው በረራዎች ጋር ሲዳመር ይህ አራተኛ ይሆናል። በአጠቃላይም አየር መንገዱ የሚያደርጋቸው በረራዎች ቁጥር ሲዳመር በሳምንት ወደ 21 ከፍ ይላል። ዛሬ ወደ ቺካጎ የተጀመረው በረራ ኢትዮጵያውያን ወደ ሀገራቸው የሚያደርጉትን ጉዞ ከማቅለሉም በላይ ኢትዮጵያን ለመጎብኘት ለሚፈልጉ የውጭ አገር ዜጎችም ጥሩ አማራጭ ይሆናል። ሁለቱንም አገሮች በማስተሳሰር ረገድም ከፍተኛ ሚና ይኖረዋል። በዚሁ በረራ ተሳፍረው የመጡት የኢትዮጵያ አየር መንገድ ስራ አስኪያጅ አቶ ተወልደ ገብረ ማርያም የዚህ በረራ መጀመር ጥቅሙን በተመለከተ አብራርተውልን ነበር። እንደምናውቀው ዋሽንግተን ዲሲ በየቀኑ በረራ አለን። ኒውዮርክም አሁን በየቀኑ በረራ አለ። ሎስ አንጀለስ በሳምንት አራት ቀን አለ። ቶሮንቶ እንደዚሁ በሳምንት አምስት ቀን አለ። እና እየተስፋፋ ነው ያለው ኖርዝ አሜሪካ በአጠቃላይ አሁን ደግሞ ቺካጎ ጀምረናል። ቺካጎ እንግዲህ ያው የዩናይትድ የስታር አላያንስ ፓርትነራችን ዩናይትድ ኤርላይንስ ሀብም ነው እና ሴንተርም ስለሆነ ቅድም የጠራኋቸው ከተሞች ላይ ኮኔክቲቪቲ የማናገኘውን እዚህ እናገኛለን። የራሱ ደግሞ የኢሉ ነው ይገባያለ። እንግዲህ ካሰብነው አንድ ሁለት አመት ይሆናል። ስንት መንገደኞች አሳፍራችሁ መጣችሁ? ዛሬ ሲመጣ አንድ መቶ አስራ ሁለት መንገደኛ ይዞ መጥቷል። እሺ፣ ከዚህ ሲሄድ ደግሞ አንድ መቶ ዘጠና መንገደኛ ይሳፈራሉ አሁን እየተሳፈሩ ነው ያሉ እሺ በሳምንት ምን ያህል በረራ ነው የታቀደው በሳምንት ስንጀምረው እንግዲህ አሁን በሳምንት ሶስት ነው ግን ገበያው ፕሮሚሲንግ ነው አራት አምስት ዴይሊም ይደርሳል ብለን ነው የምናስበው እ በጣም ነው ማመሰግና አቶ ተወልደ መናገር የሚፈልጉት ነገር ካለ መናገር ይችላሉ እንኳን እንግዲህ ለኢትዮጵያ ህዝብ በሙሉ ሀገር ውስጥም ያለ ውጭም ያለ ኢትዮጵያ አየር መንገድ የኢትዮጵያ ብሎም የአፍሪካ ኩራት ነው እና እዚህ በመድረሱ ለሁሉም ኢትዮጵያውያን እንኳን አደረሳችሁ وكان عندها سالعة እወዳለሁ በኦሄር አየር ማረፊያ የተገኙ ኢትዮጵያውያን የኢትዮጵያ አየር መንገድ ወደ ቺካጎ አዲስ በረራ መጀመሩ እንዳስደሰታቸው ይናገራሉ። ያው ብዙውን ጊዜ ወደ ኢትዮጵያ ለመሄድ ና በኢትዮጵያ ኤርላይን ለመሄድ የሚፈልግ ሰው ወደ ዲሲ ነው። ከዚህም ሆን ዲሲ ሄደን ነው ከዛ በኋላ ወደ ኢትዮጵያ ምን ሄደውና አሁን ይሄ የኢትዮጵያን ኤርላይንስ እዚህ መጀመሩ ጠቅላላ በሚድ ዌስት በኩል ያሉት አጠቃሉ ይዛል ብለን እናስባለን። ከሚነሶታ፣ ከዊስካንሰን፣ ኦሃዮ ብዙ ኢትዮጵያ ሆኖች አሉና እነሱን አጠቃሉ ይዛል ብለን እናስባለን። ወደዚህ ሲ ከመሄድ ከዚህ ቀጥታ ለመሄድ ይቻላል እና በጣም ጥሩ ኦፖርቹኒቲ ከፍታ ብለን ነው የምናስበው በጣም ደስ ይላል ሰው ኤክሳይትድ በጣም እኔ ምንጊዜ የሚሆን የሀገሬን አረንጓዴ ቢጫ ቀይታ በጣም ነው ደስ የሚለኝ እና የዛሬው ደግሞ ስፔሻል ነው በጣም ደስ ይላል ኤክሳይትድ ነው ፎቶግራፍ አነሳን በቃ በጣም ደስ ይላል ስፔሻል ዴይ ነው ቱዴይ ለኢትዮጵያውያኖች ለኢትዮጵያ ራሷ ለሀገራችን ለአፍሪካ እና ፕራውድ ኦፍ እንኳን ደስ አላችሁ። በድጋሚ እንኳን አብሮ ደስ አለን። የሁላችንም ደስታ ነው። በቺካጎና አካባቢ ግዛቶች በአስር ሺዎች የሚቆጠሩ ኢትዮጵያውያን ይኖራሉ ተብሎ ይገመታል።